አስራት ሞላም መቼ ይቻለን ከደስታ በቀር የሚሻል የለን። ሐሳብ ትካዜ የንባ ደርስ ይውረድ ይልቀቀን እንመለስክስ ይውረድ ይልቀቀን እንመለስክስ kulይbr ናmላkያlውlይk የምnመcናn የምን መቸk blmዘተይll